ዶክተር አሸናፊ እንዳሉት እነኚህን እቅዳዊ ማህበረሰብ የሚባሉ በተለያዩ አካባቢዎች አሉ። እንደ ዝንባሌም እንደሚከታተሉ አጫው አጫውተውናል። በዚህ አይነት መንገድ የሚታወቁ እርስ ጋራ ባደረግነው ውይይትም ደጋግመው የሚያነሷቸው ጋቢዮታስ የሚባሉ ኮሎምቢያ ያሉት አንዱ መሰል ማህበረሰብ ናቸው። እስኪ ንገሩን። ይልቁንም ደግሞ አውራምባን እናድን በሚለው ጥሪዮ ላይ የአውራምባን ማህበረሰብ ዓለም ሊያጣ አይቻለውም ሲሉ የቱን ያህል አስፈላጊ መሆናቸውን ነው እየተናገሩ ያሉትና እስኪ ሌሎችንም ቀደም ብዬ ጠቀስ ያደረኩትን ጨምሮ ለምን እንዲህ ያሉ ማህበረሰቦች ወሳኝ ናቸው? ቅድም የጀመሯቸው ሀሳቦችን ገፋ አድርገው ያብራሩልን የሊትሬቸር ኖቤል ፕራይዝ ያገኘው ሲሆን ጋርሲያ ማርኬዝ ቪሌጅ ቱ ኢንቨንት ወርልድ አለምን እንደገና ለመፍጠር የተፈጠረች መንደር ብለው የሰየሟት በጋቢዮታስ የሚባለው ኮሎምቢያው ጫካ ውስጥ ነው። አውራምባ ኮሚኒቲ በተፈጠረበት እድሜ ልክ ዛሬ ሀምሳ ዓመት ጋቢዮታስ የተባለውን የፈጠሩት ሳይንቲስቶች፣ ፈላስፋዎች፣ ሙዚቀኞች በጣም የተማሩ ሰዎች ከዩኒቨርሲቲውና እንደዚህ ተውጣቶ ነው። የዛሬ ሀምሳ ዓመት ገደማ አሁንም አለው እና አለም ላይ ይሄ ፀሐይ ብርሃን በመጠቀም የሶላር ሂተር ሁሉ የሰሩ ናቸው። እዛ እንም ያለ ምንም ነገር የሌለበት ቦታ ላይ ከዓለም ውስጥ የሚደንቅ የዛፍ ተከላ ማንም ይበቅልበታል ባልተበላበለበት ቦታ ላይ ነው ያደረጉት። ይሄ እንግዲህ ጋቢዮታስ የሚባለው እሱን ያየው ጋርሲያ ማርኬዝ የኖቤል ፕራይዝ ዊነሩ ማለት ነው። ሃንድሬድ ይርስ ኦፍ ሶሊቲድን ላቭ፣ እንደ ታይም ኦፍ ኮሌራን የጻፈው ምን አለ ስለነሱ ሲናገር ቪሌጅ ቱ ኢንቨንት ድ ዎርልድ፣ አዲስ መንደር ውስጥ አለምን እንደ መፍጠር መሆኑ ነው። አዎ እዛ ያሉትን እንደ ዶክተር ዙምራ ማለት ነው። ዶክተር ዙምራ ኑሪ የአውራምባ መስራች ናቸው። የክብር ዶክትሬትን ያገኙ ከጀርማን ዩኒቨርሲቲ ነው። ፓውሎ ሉጋሪ ይባላል። የጋቢዮታስ መስራች ፓውሎ ሉጋሪ እሱም ኦርነሪ ዶክተር ተብሏል። እሱም በዛክብር እንዲሁ የክብር ዶክተር የክብር ዶክተር አሁንም ድረስ ሰዎች ፍሬንድስ ኦፍ ጋቢዮታስ ተብለው ለተወሰነ ጊዜ ሄደው ይጎበኛቸዋል። ሰዎች አልፎ አልፎ እኛም የአውራምባ ወራጆች ብለን ሄድንም ጎብኛቸው፣ ለሀምሳኛ አመታቸውን እናክብር። ስለ እነሱ ሪሰርች ይሰራል። ህዝቡን ማወቅ አለበት። ያንን እንዴት ነው እንደ አዶላ ያለ ወርቅ የተመረተበት ያለበት ቦታ እንዴት ህዝቡ ማወቅ የለበት ማወቅ አለበት። ስለ አውራምባ በሚል ነው እንግዲህ መልካም ዶክተር አሸናፊ፣ እስኪ ለዚህ ሁሉ መነሻ ወደ ሆነ ታጋጣሚ እንሂድ። ከተለያየ ቦታ ከዚህ ከዩናይትድ ስቴትስም ጭምር ሰዎች በተለያየ ጊዜ ስለ አውራምባ በሰሙት ሄደው እንደሚጎበኙ ያውቃለሁ። እርስዎ ግን እንደምን ተዋወቁ ከአውራምባ ጋር? ለመሆኑን ተወቆም ይመስል ነበር። እሺ እጅግ በጣም አመሰግናለሁ አቶ አለምላ። እኔ እንደዚህ አይነት እቅዳዊ ማህበረሰቦች ስለ እነሱ ማንበብ ማጥናት ደስ ይለኛል እና ስለ አውራምባ ማህበረሰብ ማንበብ መስማት ከጀመርኩ ዓመታት አልፈዋል። አስር አስራ አምስት ዓመት ሊሆን ይችላል። እና የዛሬ ዓመት ተኩል ነው እንደዚህ ገደማ የደብረ ታቦር ዩኒቨርሲቲ ፕሬዚዳንት ዶክተር አነጋግረኝ አንድ መልእክት በሶሻል ሚዲያ ልኮ ነበር። ያ መልእክት ምንድን ነው የሚያሳየው? አውረምባ ማህበረሰብ ውስጥ የጤና ቀን፣ የሴቶች ጤንነት፣ የሌላውም የሚመለከት ጽሑፍ አውጥቶ ነበር እና ያንን ሳይ ወዲያውኑ ልኬ የሚቀጥለው ዓመት ለሱ ስትዘጋጁ እኔንም ጨምሩኝ ብዬ ከዚህ ከዋሽንግተን ዲሲ ኢሜል አደረኩኝ። እሱ ወዲያውኑ ምንም ነገር ሳያመነተ አንተና እንጂ እኛ ያህል እኮ ቦታ እናሳይሃለን አለኝ። በዚሁ መሰረት የሁሉ አመት ለማየት የምጓጓውን ቦታ የዛሬ ሶስት ወር ለማየት በቃው። እንደገለጹልን የደብረ ታቦር ዩኒቨርሲቲ አውራምባ ሄዶ የሕክምና አገልግሎት የሚሰጡበት አንድ ቀን ሲያሳልፉ ነው ይሄ ጽሁፍ የተመለከቱት የሚገልጸው አዎ የመጀመሪያ ያየሁበት እሱ ላይ ነው። ነገር ግን እኔ ሲሄድ በሌላ ፕሮግራም የሄድኩት በእርግጥ ስለ መማር መማር የሚል ፕሮግራም እሱን ይዤ ደብረ ታቦር ዩኒቨርሲቲ መሄድ ስለነበረብን ሆስፒታሉ እንደዚህ ስለሆነ አንዱን ፕሮግራም አንደኛ አውራምባ ማህበረሰብን መጎብኘት፣ ሁለተኛው ስለ መማር ያለውን ሴሚናርም እዛው ለእነሱ ተማሪዎች መስጠት ለዩኒቨርሲቲ ያቀረብኩትን ራሱን ነው ለአውራምባ ተማሪዎች አንደኛ ደረጃ እና ሁለተኛ ደረጃ ያው በአማርኛ ያቀረብኩ እና አንዱን እሱንም ማቅርብ ያሉ ሁለተኛ ዋናው ነገር ግን ልዩ የዘማኝ ስሜት እነሱን ለማየት እድል አግኝቻል መልካም። አንድ ወቅት በቴሌቪዥንና በሬዲዮ ኢትዮጵያ ውስጥ ስማቸው ገኖ እንደነበር ትዝ ይለኛል። አሁን እርስዎ በሚሉት አይነት ግን ጥናት እንዲሰራ የዛ ልምድ ለሌሎች ጥሩ ምሳሌነቱ እንዲጎላ ማህበራዊ አኗኗርን መልሰን እንድንመለከት የሚያደርጉ የተሻለ መንገድ እንዲፈጠር የሚረዱ ጽንሰ ሐሳቦች ከዛ እንዲወለዱ ማድረግ አለበት ነው እያሉ ያሉት። በስም እና በዝና በስማቸው ዘፈን እስኪዘፈን ድረስ ታይቷል። በዛ ደረጃ መታወቁን አይደለም አሁን እርስዎ እያነሱ ያሉት። አዎ እነሱም ራሳቸው ከእነሱ ጋር ያሳለፍኩት ጊዜ ቅዳሜና እሑድን ብቻ ነው። ክቡር ዶክተር ዙምራም ሆነ ባለቤታቸው ወይዘሮ እናንየሽ ክብረት ግን ደግመው ደጋግመው የሚሉት እስቲ ኑና አጥኑን፣ እንዴ ባህር ዳር ዩኒቨርሲቲ አለ፣ ደብረ ታቦር ዩኒቨርሲቲ አለ፣ ጎንደር ዩኒቨርሲቲ አለ፣ እስቲ ያለን አጥኑን እና ጻፉ ተማሪዎችን አስተምሩበት ነው የሚሉት። እንግዲህ በአንድ ሰሞን ሞቅ ተብሎ ወሬው ይነገርና ላይላውን ኢንፎርሜሽኑ ይሄዳል። በየቴሌቪዥንም ቀርበዋል። አሁንም ሁሉም ሰብስበን በአንድ ዌብሳይት ውስጥ አስገብተነዋል እና እሱን ማየት ይቻላል። ነገር ግን በቅርበት በተከታታይነት ተማሪዎች እኮ እየሄዱ እንደ ኢንተርንሺፕ ሊያደርጉበት የሚችሉበት ነው። ከዚህ የበለጠ ትምህርት የለም። እየሰሩ መማር፣ እያደረጉ መማር እና ያዩ መማር ሊሆን ይችላል እና አጥኑን አጥኑን እንግዲህ በዝርዝር ያ ሲሆን ለነሱ ብቻ ሳይሆን ሌላውም ይማርበታል። በእኔ አስተያየት ከሆነ እንደ ዓለም ተስፋ ብዬ ነው የማስባቸው። ያው ኮቪድ ናይንቲን የዓለም ተስፋውን እንዳጨልምብን ነው ስጋቴ። ተስፋ አደርጋለሁ ይሄን ጥሩ የሆን ሌሎችም የሚሰሙት የሚረዱትና ያ ተስፋ ይሆናል ዓለም ያሉት ብርሃን እንደማይጨልም፣ አደጋ ላይ የወደቁትም ሰዎች እንደሚታደጉ ተስፋ አደርጋለሁ። እስኪ በትዩ የሚታይ አንድ ሌላ ነጥብ ላንሳለው። ዶክተር አሸናፊ የኮቪድ አስራ ዘጠኝ ወረርሽኝ የሰው ልጅን አኗኗር ዘይቤ ከመሰረቱ ያናጋ ሁኔታ ፈጥሯል። በአንድ በኩል የጤና ቀውስ ይፈጠራል፣ የብዙዎችን ህይወት ይነጥቃል፣ ብዙዎች ለህመም ይዳረጋሉ። በሌላ በኩል ደግሞ ለመከላከል የተመረጠው አማራጭ ከእርሶ ጋር ቀደም ብለው እንደጠቀሱት በተለያዩ ወረርሽኞች ጊዜ ውይይቶች እናደርጋለን ኮቪድ-19 ግን ከየትኛውም በማይገጥም መልኩ በቤት ውስጥ መቆጠብ ነው እንደ ትልቁ አማራጭ የሆነው፣ ወይም ደግሞ ማህበራዊ ፈቀቅታ ያሉት ርቀት፣ አንድ ሰው ከሌላ ሰው ጋር የሚጠብቀውን አያያዝን የመሳሰሉት። ይህ በእንዲህ እንዳለበት ግን የዚህ ወረርሽኝ ክፋት ያሳደረውን ተጽዕኖ እነኚህን እርሶ የዓለም ተስፋ ያሏቸውን ማህበረሰቦች እንዳያጠፋ የሰጉትን ያህል በአንድ መልኩ ደግሞ ወደ ራስ ለመመልከትም ዕድል የሰጠ ይመስላል። እንደውም እንደዛ ያለውን አስተሳሰብ የሚያጎላ አይደለም ወይ? አሁን የተፈጠረው አውራምባዎች ቀድሞ የጀመሩት አብሮነትን፣ መተሳሰብን የሰው ልጅ በዚህ መንደር በምታከል ዓለም ውስጥ አብሮ እንዲኖር የሚሞክረውን ጥረት የግድ እያለ አይደለም ወይ? የምንሰማ ምናልባትም የመመልከቱን እድል ለራሳችን የምንሰጥ ከሆነ ኮቪድ አስራ ዘጠኝ አቶ አሉላ እጅግ በጣም አመሰግናለሁ ለዚህ ጥያቄ። እጅግ በጣም በጣም መሰረታዊ ጥያቄ ነው ያነሳው። በሁለት ከፍዬ ነው። አድማጮች አሉላ ከበደ እና ዶክተር አሸናፊ ዋቅቶላ የጀመሩት ወግ አላበቃም። ዶክተር አሸናፊ በሁለት ከፍለው የሚመለከቱትን አሉላ በመጨረሻው ላነሳው ጥያቄ የሚሰጡትን ምላሽ ጨምሮ ሙሉ ወጋቸውን በድረ ገጻችንና በፌስቡክ ገጻችን ታገኙታላችሁ ተከታተሉ ለአሁኑ ግን ዶክተር አሸናፊ ዋቅቶላን እናመሰግናለን